Voice of America። በአገር አቀፍ ደረጃ ወጣቶች የስራ ፈጠራ ባህልን እንዲያዳብሩና የየራሳቸው ስራ እንዲፈጥሩ ማበረታታትን ተቀዳሚ ግቡ ያደረገ የአስር ቢሊዮን ብር ተዘዋዋሪ ብድር መፈቀዱ ይታወሳል። ይህ ብድር በብዙ ክልሎች በአግባቡ እየተመለሰ እንዳልሆነ የፌዴራል ዋና ኦዲተር ኮር በፊት ያወጣው ሪፖርት ያመለክታል። በድሬዳዋም ብድር የወሰዱ አንድ መቶ ሀያ አምስት ኢንተርፕራይዞች እዳቸውን እየከፈሉ እንዳልሆነ ሪፖርት ተደርጓል። ይህ በስራ አጥነት ከሀገሪቱ ከተሞች ግንባር ቀደም ለሆነችው ድሬዳዋ ከባድ ነው። በዚህ ረገድ በዳቦ ማምረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ አምስት ወጣቶች መካከል አንዱን ወጣት ማርኮኒልማን አነጋግረ ነው ነበር አዲስ ቸኮል አናግሮታል። ስሜ ማርኮኒ ልማ ባላለው በዜሮ ሁለት ቀበሌ ስር በጥቃቅንና አነስተኛ ስር ተደራጅቼ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከሶስት ወር ምናምን አካባቢ ይሆነኛል። የወጣትነት ሕይወት እንዴት እንደነበር እስኪ ከኋላ ታሪክ የጀምረን እስኪ እሱን አጫወተኝ እስኪ። ያው እኔ ተወልጄ ያደግኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ያጠናቀቅኩትኝ የከፍተኛ ትምህርት ተቋም ተቋሙ ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌ ያለው ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይዤ ሰርቻለሁ። እና ከዛም በኋላም ከተመረኩኝ ከሶስት አመት በኋላ ነው ለረጅም ጊዜ በስራ ጥነት ተቀምጬ ጥያቄ ነበር። በሶስት አመት ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለሁ። እና የተለያዩ የብድር ምሽት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በእርግጥ ያው ብድሩን ለማግኘት በጣም ትልቁ ውጣ ውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ እና ግን እነዛም ቢሆንም እነዛን ቻለንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራን የሚገኘው ስራ እየሰራን ይገኛል። እና ብድሩን በመክፈል ላይ ያለ ነው። እንደኔ አይነቶች በጣም ብዙ ወጣቶች ወደ ስራ መግባት ችለዋል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማ ና ስኬታማ ለመሆን የራሱ የሆነ ጥንካሬ ና ጥረት ያስፈልገዋል። ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩን እንደፈራችሁ፣ ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር? አንደኛ እኛ ወደ ብድር የገባንበት እንትን መጀመሪያው ዓላማ ነው ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው ዓላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ ለእንደኛ አይነት ወጣቶችም የስራ ድል መፍጠርን ነው። ስኬታማ እንድንሆን የሚያደረገን እንድንደፍር የሚያደረገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድን ሰለጥን የተለያዩ ድጋፎችን እና የብድሮቹን ምችቶች፣ ምቹ የሆነ የብድር ምችት የወለዱንም ፐርሰንት ከባንክም ሆነ ከማይክሮፋይናንስ በጣም ያነሰ ስለሆነ አንድ እንደፍር አድርጎናል እና ወጣቶች በእርግጥ ብዙ ጊዜ ይስተዋላል። ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሹ የሆኑ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛውን ቦታ ላይ ያው እንደተባለው የተወሰነ በአፓርክማር ማለት ነው። ስለ ስራችሁ እናውራ። እኛ የምንሰራው ዳቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250 ሺህ ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለሶስት ሰራተኞች የስራ እድል ፈጥረናል። ማህበራቱ በአምስት አባላቶች የሚመራ ሲሆን ለሶስት የስራ አጥ ሰዎች የስራ እድልን ፈጥረን በአሁኑ ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በ በሚመጣው አዲስ አመት ላይ እንደ እቅድ የያዝ ነው ብድሩ ሙሉ በሙሉ የመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማት ቃል የተገባልን ነገር አለ። የኛውን ብድር ስንመልስ ከአምስት መቶ እስከ ዘጠኝ መቶ ሺህ ብር እንደምንወስድ ና ከንቲባውም ሆነ ከአስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ከውጭ አዲስ ማሽኖችን በከንቲባው ድጋፍ ድጋፍ አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግብዓት ችግር ነው። ትልቁ ችግራችን ኢቨን ስቲል ኮዳ ኮታ እንኳን አልተመደበልንም። ያለ ኮታ ነው በተመላሽ ና ከውጭ እየገዛ የምንሰራው። ውጭ ከምትገዛው ሩስተራ ሄደህ የምትገዛው ዱቄት ይለያያል። ከመንግስት በሰባት መቶ ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን አሁን እንኳን ሄደህ ማየት ትችላለህ። ሁለት ሺ አራት መቶ ብር ነው ገዝተህ መጋዘን የምናስገባው ሰርተን ለኪራይ ነው። የቤት ኪራይ ሰባት ሺህ ብር የምንከፍለው የቤት ኪራይ፣ የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ እና እነዚህን ላል ነገሮች ማኔጅ አድርገንና ተቋቋመን ነው የሰራን ያለ ነው። መንግስት አስተዳድሩም ወደ እኛ ማየት ቢችል፣ እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት የምንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልልቅ ባለሀብቶች ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማው ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዛን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ቢያደርግልን ስኬታማ በጣም ስኬታማና ብዙ አቅርቦት የከተማዋን የዳቦ ተደራሽነት በብዙ በርኩ መሸፈን የምንችል ወጣቶች ነን።